ሰላም፣ ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ፣ ሀብታሙ ስዩም አብሬያችሁ አመሻለሁ። ያለኛ የከፍተኛ ትምህርት ተቋማትን ለመቀላቀል ሕልም ያላቸውን ትውልድ ኢትዮጵያውያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስ መቶ አምሳ ገደማ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎት የተመሰረተው የከፍተኛ ትምህርት ዕድል ውጣ ውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። በእንግሊዝኛው ኤልኢ ሜንተርስ የተሰኘውን መርሃ ግብር መስራቾችና ተሳታፊዎች ለውይይት ጋብዘናል። አብራችሁን ቆዩ እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮክስተርን ሮችስተር ቶይቶኒ የተመረኩት በአሁን ሰዓት ደግሞ ማስተርሲን እየሰራ ያገኛለው ወደፊት ጎሌ ሜዲካል ስኩል የሚሄድ ማሳለሁ። አንቲ ተመስገን ይባላለሁ። ሄሊ ውስጥ የኢቦርድ አባል ነኝ። ከጀመርኩ ሶስት ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ ሰራለው እና ማስተርሲን በሄልዝ ፕሮሞሽን ማኔጅመንት ተመሪያለው። ሰላም፣ ኤሎን አስመሮ ይባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂና ባዮኬሚስትሪ ተማሪ ነኝ። አያ ዩኒቨርሲቲ በ2022 ተመራቂ ነበር። ከሃይስኩል የኤል መንቲ ነበርኩኝ። በአሁኑ ዓመት ተመልሽ ምትር አደርጋለሁ። ይህንን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ? ኤሊን የጀመርነው ላይ ነበረ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነን የጀመርነው ፕሮግራሙን ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች ኮሌጅ የገባን በኋላ ኢንዲቪዥዋሊ ሴማ መጽሐፍ እንዳለባቸው ስኮላርሽፕ፣ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ ፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ የተወሰነ ወርክሾፖች ኦርጋናይዝ አድርገን እንርዳ ብለን ነበር የጀመርነው በዛ ሰዓት ስንጀምረው በጣም ብዙ ሰው አፕ ላይ ያደረገ ብዙ ዶል ስንነግራቸው፣ ያ ኤቭሪቦዲ ዋዝ ሃፒ ኤንድ ዜይ ወር ኢንተረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን፣ ለምን እንደዚህ ከሆነ ለምን አንቀጥልም? ይህ ፕሮግራም ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥል እና የት እንደሚደርስ እንሂድ ብለን ነበር የጀመር ነው አሁን ከዛ ጀምረ ነው ስንተኛ ዓመታችን ወደ አራተኛ ዓመታችን እንገኛለን። የጀመርበት ምክንያትም ቢኮዝ ሁላችንም የመጀመር ፈርስት ጀኔሬሽን ስቱደንቶች ነን። እኔም የመጣሁት እዚህ ሃይስኩል ነበረና ሃይስኩል ትራንዚሽን በጣም ይከብዳል። ዋንድ ላንጉጅ ባሬር አለ፣ ካልቸራል ሻክ አለ፣ አካዳሚክ ላይ ራሱ ትራንዚሽን በጣም የተለየ ነው ከኢትዮጵያ። ስለዚህ እሱን ስሙዝ እስፖስብል ለማድረግ ነበር ሀሳባችን። በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንችል መለስ። ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው ወይም ደግሞ ከየት ንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን እስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር እንዲህ ነው ኮሌጅ ለመሄድ ፕሮሰስ የምትጀምረው። ምን ማድረግ አለብን? ከየት መጀመር አለብን? የት ኮሌጆች አፕላይ ማድረግ አለብኝ? የሚሉት ከዛ፣ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። ሰው እነዚህ እነዚህ ነገሮች ከየት ጀምር፣ የት ላድርገው የሚለው ቻሌንጂንግ ይሆናል፣ አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ከሃይ ስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና አስራሁለተኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን፣ ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት ንሞክራ። እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን እኛ ለእኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረብሽ? በምን ደረጃ ተጠቃሚ ሆንሽ? በብዙ ተጠቀሚ ያለው ለኛ ፕሮግራም ብዙ ልቤስ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምታወቀው ሃይስኩል ከመግባት በፊት፣ እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማቺንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አንላይን የምታደርገው ሰው ጋ ነው አብረ ምትምን የምመደበው ከአመንቲ ጋር ተመሳሳይ ሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዳቸው ከሚከብዱት ነገር ስለ አስራ ሁለተኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው አስተያየት የሚሰጠኝ ሰው ላይኖር ይችላል ያ ጊዜ ጥያቄ ሲኖረኝ ይረዳኛል ብ ማሰው ሰው ላይኖር ይችላል እና ኤሴም በመጽሐፍ በሆነ ብዙ እሴዎች ይጠይቃል። ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች። አመንቲ ሌላ ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርኒቲዎች ወይም እንዴት ረዝሜ ኤዲት ማድረግ እንደሚቻል በጣም ረቶኛል። ሶስተኛ ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በአስራተኛ ክፍል ያለው የኢንተርንሽፕ ኢንተርን አርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንዳለ እንደምችል እና ረዝሜን እንዴት እንደማዘጋጅ በጣም ረቶኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል። ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጽሐፍ፣ ወይም ረዚሜን ማስተካከል ሂረተኛ ብዬ ማሰቡ ሰው አልነበረም። እና አንድ መጨመር እንፈልገው ደግሞ የሚያስፈራም ጊዜ ነው። ፊቸርህ የት እንደመማር ወይም የት እንደሚሄድ ከአንድ ዓመት በኋላ የማታቀበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካ ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫልዩብል ነው በዛን ሰዓት። አማኑኤል ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለው ብን ነበረ ግን ተወጥናቸዋል የምትሏቸው አሁንም የሚገጥሟችሁም ካሉ ልታነሳቸው ይችላለ አባት ፈተናዎች እና ተግዳሮቶች ምን ነበሩ? አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተር ፕሮግራም ውስጥ ነኝ። አመንቲም ስኩል ነበረች ነው ሁላችንም ዴዲኬት ታይምስ ስለምናደረግ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥምን ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራም ውስጥ ከገቡ በኋላ ይህንን ግናርጉ ስንላቸው ላይ ኢምፖርታንሱን አያዩትም። ያንግ ስለሆኑ ስመጣ በጣም አጋጥሞኝ ነበር። አይልና ናቪጌት ሲስተም ምን ትራንስፖርት እንዳለብኝ አላቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ እንግሊዝኛ አልችልም ነበረ፣ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምንደረስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ያንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም ቻሌንጂንግ ክላስ ለምን የምወስደው ቀላል ክላስ እያለ ብለው ወደ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻለንጅ ባደረገው ጊዜ ወደ ኮሌጅ ቻንስ ናቸው በጣም ያቀልላቸዋል። ዩዝዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ ላይ እንዲደርሱ ነው። ተዋፕናቸው ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አርገው ሌሎች ቻለንጅ የሚመጣው ሰው ኦቨርካም አርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻለንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦረዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ንን ያንን አለማወቅ በኢምፖርታንስ ሜንቶርሽፕ አንዱ ችግር ነው ብዬ አስባለሁ። በራሳችሁ ተነሳሽነት እዚህ ያደርሳችሁታል። በርካታ ወጣቶችን ለመደገፍ እና ለማገዝ ችላችኋል። እድሜው እንዲረዝም ውጤቱም ደግሞ የተበራከተ እንዲሆን በምን ሁኔታ ነው ትውልድ ኢትዮጵያውያንም፣ ኤርትራውያንም ሌሎች ማህበረሰቦች እናንተ ሊያግዟቸው የሚችሉ አሁን ኖን ፕሮፊት ለመሆን ፕሮሰስ ላይ ነን ምክንያቱም ሰፋ አድገን ስለሆነ የምናስበው እንዲቆም ስለማንፈልግ የተለያዩ ሰዎች የተለያዩ ቦታ ላይ ያሉ እኛን ሰፖርት ሊያደርጉን የሚችሉ በተለያየ እውቀት ያላቸው እንዲያግዙን እንፈልጋለን። ሌላው ወላጆችን እኛም እነሱም እንዴት ነው እኛም ወርክሾፕቸውን ለእነሱ በማዘጋጀት እነሱም ደግሞ በተለያየ እውቀት ካላቸው ይሄ ነገር ይረዳቸዋል የሚሉትን ምክንያቱም ወደፊት ብዙ ብዙ ፕላን አለ። ፈንድሬዚንግ ለማዘጋጀት ፕላን አለን ለማስቀጠል ማለት ነው። ስለዚህ ይህንን ነገር እኔ ያደርጋለሁ ለሚሉን ሰዎች በጣም ኦፕን ነን ለማውራት፣ እንደዚህ እንደዚህ። ምክንያቱም አንዳንዴ ዋን ቱ ዋን ስናቃቸው እና ምን ማድረግ ትችላላችሁ ብለን ስናቅ፣ ይህን ጋር በዚህ ጋር ብታግዙን የምንለው ነገር ይኖራል እና አሁን እንዴት ነው እያንዳንዱ ሊስት ለማድረግ ባንችልም ግን ሄልፕ እንፈልጋለን ማስቀጠል እንፈልጋለን፣ ግን ብዙ ልጆችን መድረስ እንፈልጋለን። አሁን ዲኤምቪ ውስጥ ቤዝድ ብንሆንም እስ ብራደር ነው ላይክ ቨርቹዋል ስለሆነ የምናደርገው ከተለያየ ስቴት ያሉ ተማሪዎች ከተለያዩ ስቴት ያሉ ሜንቶሮች መሳተፍ የሚችሉበት ፕሮግራም ስለሆነ ለማስፋት ስለሆነ ሀሳባችን በወላጆችን ኮኦርዲኔት በማድረግ በፋይናንሻል ዙሪያ ለማድረግ እንዲያግዙን እንፈልጋለን። ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመልሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንዲት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይህም አደረጉ ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ዩኒቨርስቲ ያደገው ድግእንትን እና እንደ ግዴታም ብዬ ነው የማስበው። ዩኒቨርስቲ የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሁኚ ትልቅ ችግር የመሰለኝ ነገር ወይም እኔ ያልደርስበትን ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም። እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ፣ ይህንን ሰጀስት ባረግ፣ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል። አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ሴም ይሆናል፣ የሆነ አፕሊኬሽን መላክም ሊሆን ይችላል። በቻለ መጠን ልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው ለተማሪዎቻቸው ለመንቲያቸው ዩኒቨርስቲ የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓይር ያደርገኛል። ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሰው ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ። ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዘ ዩ ኤስ ናጅስ ዲኤቪ ዓመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱንም ረጠን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሞዘስ እንዲሆንላቸው ነው ሀሳባችን። ከዛ ደግሞ ላይክ እንደ ኤሎን ኮሌጅ ከገቡ በኋላም ሀሳባችን እነሱንም ኬፓፕ አርገን ከነሱ ጋር እንዴት ትራንዚሽን እንዴት እንደሆነ ከኮሌጅ ኤክስፒሪየንስ ተጠቅመን ከኛ ለእነሱም ሼር አርገን እንዴት የኮሌጅ ሲስተሙን ናቪጌት አድርገው ኮሌጅ ከገቡ በኋላ አካዳሚ ኳስ በጣም ቻለንጅ ነው። ስፔሻሊ እንዲህ ፕራይቬት ስኩልስ ከገቡ በኋላ ስለሚከብዳቸው እንዴት እዛ ገብተው ኦቨርካም የሚያጋጥማቸው እንዴት ኦቨርካም ማግ እንደሚችሉ የመረት ሀሳብ አለ። እኔ ትልቁ ምለው እኔ እናንተ በተገናኝበት መድረክ ላይ ያየሁት ትልቁ ጋብ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆች እንዴት ነው እረዳለሁ የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፋለ። ስለዚህ ሌላ ኮላብሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል። እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። ስለዚህ ቢዮንድ ተማሪዎቹን ብቻ ሳይሆን አልፈን ደግሞ ወላጆች እንዴት ማድረግ እንችላለን። ለኛ ክፍል ተማሪ ያለኝ ግን እንዴት ነው ጋይድ ማድረግ የምችለው የሚሉትን ብዙ ሰዎች አያውቁም። እና ፎር ኢች ግሬድ አማንም እንዳለው ከሜድል ስኩል ጀምረን ምን ማድረግ እንችላለን፣ ምን ማድረግ አለብን የሚለውን ወላጆቻቸውን ኢኩፕ ለማድረግ ምክንያቱም ብዙ ጊዜ እውቀት ነው አይደለ? ከእውቀት ተነስተን ነው አንድን ነገር ስናውቅ ለማድረግ ቀላል ይሆንልናል። ከእኛም ስህተት በመማር እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን። በጣም አመሰግናለሁ። አማኑኤል አመንቲና ኤሎን እኛ ለእኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካሙን ይግጠማችሁ፣ በርቱ፤ አመሰግናለሁ። በየዓመቱ በሚያዝያ ወር የሚከበረውን የዓለም ኦቲዝም ግንዛቤ ማስጨበጫ ወርን ምክንያት በማድረግ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የጎርጎሳውያኑ መጋቢት ሁለት ቀን የዓለም ኦቲዝን አክሴፕተንስ ኦቲዝምን የመቀበልና የመገንዘብ ቀን ሆኖ እንዲታሰብ ማጽደቃቸውን ዋይት ሀውስ ከሰሞኑ አስታውቋል። በዓለም ላይ የግንዛቤ ጥረት ካለባቸው የጤና እክሎች መካከል አንዱ ኦቲዝም ነው። ኤደን ገርመው ወሩን ምክንያት በማድረግ በቴክሳስ ግዛት ዳላስ ከተማ የህፃናት ሐኪምና የህፃናት ልብ ህክምና ስፔሻሊስት የሆኑት ዶክተር ውብሸት ላቀውን በተያያዥ ጉዳዮች ላይ አነጋግራቸዋለች። በመቀጠል ይሰማል። ወርሃ ሚያዚያ ከጎርጎሮሲያኑ 1970 አንስቶ አለም አቀፍ የኦቲዝም ግንዛቤ ማስጨበጫ ወር ተሰኝታ ተሰይማለች። ኦቲዝም የነርቭ ስርዓት መዛባት ችግር ሲሆን እሱን ተከትሎ የሚመጡ የባህሪ ትምህርት መረዳት፣ እና የተለያዩ ማህበራዊ መስተጋብር ችግሮች የሚያመላክት የጤና እክል ነው። ኦቲዝም ወይም ኦቲዝም ስፔክትረምም የተለያዩ ደረጃዎች አመላካች መሆኑን በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ ውስጥ በህጻናት ህክምና በተለይም በህጻናት የልብ ህክምና ባለሙያ የሆኑት ዶክተር ውብሸት ላቀው ይናገራሉ። ካሉ በአንድ አይነት ክራይቴሪያ ወይም ደግሞ በአንድ አይነት መለኪያ በሽታውን ዳያግኖስ ማድረግ አንችልም ነው። አንዳንዶቹ ኦቲዝም ያለባቸው ልጆች ምንም ከሌላው ልጅ ጋራ አይተሽ መለየት ይከብድሽ ይሆናል ያንን ኦቲዝም ዳያግኖስ ማድረጊያውን ክራይቴሪያ ተጠቅመሽ በደንብ አስተውለሽ አይተሽ ካልሆነ በስተቀር እና ልጆቹ በጣም ፋንክሽናል ናቸው። ትምህርት ይማራሉ፣ በጣም ጎበዝ ናቸው ትምህርት ላይ ሜይ ቢ በጣም ከሩቅ ለሚያየው ሰው የማይታይ ትንሽ የማህበራዊ ኢንተራክሽን ላይ ሶሻል ኢንተራክሽን ላይ ችግር ይኖርባቸዋል፣ ስፒች ላይ ችግር ይኖርባቸው ይሆናል። ደግሞ በጣም ብሶ ደግሞ በጣም ሶሻል ኢንተራክሽናቸው በጣም ደካማ የሆነ ስፒች እና የንግግር ችሎታቸው በጣም አናሳ የሆነ እና በጣም ደግሞ በዚህ በችግሩ የተጠቁ አሉ፣ በጣም እና ብዙ ሰፖርት የሚፈልጉ እና ከዚህ እስከዚህ ስለሆነ ነው ስፔክትረም የምንለው። በቀላሉ ለማስረዛ እንድትሰሉ ወባ ያመመው ሰው ትኩሳት ይኖረዋል፣ ራሱን ያመዋል። ግልጽ ነው። በጣም ክሊር ነው። ወባመመው መመው ስትይ ብዙ ርቀት አትጅም። ይሄኛው ግን የተለያየ አይነት የተለያየ አይነት ሲቪሪቲ ያለው ስለሆነ ስፔክትረም እንለዋለን። እና በአንደኛው ጥግ በጣም ደህና ናቸው ልጆቹ፣ በጣም ሚኒማል ሰፖርት ነው የሚፈልጉት። በሌላኛው ደግሞ በጣም የታመሙ ናቸው፣ ብዙ ድጋፍ ያስፈልጋቸዋል፣ ብዙ ሰርቪስ ያስፈልጋቸዋል። ለዚያ ነው ስፔክትረም ብለን የምንጠራው። የጤና ባለሙያዎች ብዙዎች በተለይም በታዳጊ ሀገር ያሉ ሰዎች ስለተለያዩ የነርቭና የእድገት በሽ በሽታዎችና ጉዳቶች በቂ ግንዛቤ የላቸውም የሚሉ ሲሆን ዶክተሩ ብሸት ለአብነት ኦቲዝም ከዳውን ሲንድሮም ጋር ያለውን አንድነትና ልዩነት አብራርተዋል። ኦቲዝም እና ዳውን ሲንድሮም ልጆቹ የእድገት ደረጃቸው ከእድሜያቸው ጋር እንዳይመጣጠን በማድረግ እና የተለያየ ባህሪ ነክ ችግር ስለሚያመጡ ብዙ ሰው ያመሳስላቸዋል። ነገር ግን ዳውን ሲንድሮም የክሮሞዞማል አብኖርማልቲ ነው። በሀያ አንደኛዋ ክሮሞዞም ላይ ተጨማሪ የክሮሞዞም ኮፒ ስላለው የሚመጣ በሽታ ነው እና ልጆቹ ላይ ከላይ እስከታች ድረስ የተለያየ ፊዚካል ማኒፌስቴሽን አለው። የፊታቸው ቅርጽ የተለየ ነው። የአፍንጫቸው፣ የዓይናቸው፣ የጆሮአቸው አቀማመጥ የጉሮሯቸው፣ ወረድ ብለሽ ደግሞ አንዳንድ ጊዜ የልብ ህመም ይኖራቸዋል እና የተለያየ አይነት ፊዚካል ማኒፌስቴሽን አለው። ይሄ መስል ቶናቸው በጣም የላላ ነው እና በእንደዚህ አይነት መልኩ የሚገለጽ ነው። ግን ኦቲዝም ስፔክትረም ዲስኦርደር ወይም ኦቲዝም ያላቸው ልጆች ነሰሰሪ ፊዚካል ማኒፌስቴሽን የላቸውም። በአካል የሚታይ ከሌላው ልጅ የተለየ ይሄ ልጅ ኦቲዝም አለበት ምትዩ የምንለው ምልክት የላቸውም። በዩናይትድ ስቴትስ አምስት ነጥብ አራት ሚሊዮን ኦቲዝም ያለባቸው ሰዎች የሚገኙ ሲሆን በኢትዮጵያም በአውሮፓውያኑ ሁለት ሺ አስራ ሰባት የታተመ ስፕሪንገር ሊንክ የተሰኘ የጤና መጽሔት ከግማሽ ሚሊዮን በላይ የሚሆኑ ህጻናት እና አዋቂዎች ኦቲዝም እንዳለባቸው አመላክቷል። ከኢትዮጵያ የጤና ስርዓት ርቅ ያለው ያሉት ዶክተሩ ውብሸትም ኦቲዝምና መሰል ችግሮች ያለባቸው ህጻናትና ወላጆቻቸውን ለመደገፍ መደረግ ይገባቸዋል ብለው የሚያምኗቸውን ባለሙያዊ ምክሮች ለግሰዋል። ኦቲዝም ያሉ ያላቸውን ኢትዮጵያ ያሉትን ህፃናት የሚገባውን ሰርቪስ አግኝተው እንዲያድጉ እና እንደ ዜጋ እንደ ልጆች ሚት ማድረግ ያለባቸውን ዲቨሎፕመንታል ማይልስቶን እና ፕሮዳክቲቪቲ እንዲደርሱ የጤና ስርዓቱ ራሱ እነዚህን ልጆች ኢንክሉድ ማድረግ ይገባዋል። ከመጀመሪያ ከጤና ባለሙያዎቹ የተለየ አቴንሽን ያስፈልገዋል። ለተለያዩ ኢንትረስት ለሆኑ ባለሙያዎች እና የሙያ ማህበራት ወይም ደግሞ ግለሰቦች መጥተው የለበትም። እንደ ጤና ስርዓት፣ የጤና ጥበቃ ሚኒስቴርም ሆነ ሌሎች የሚመለከታቸው አካላት እንደዚህ አይነቱን ነገሮች አስበውበት ዲፓርትመንት ከፍተው የጤና ተቋሞቻችን ስክሪን ማድረግ የሚችሉበትን ቱል ዲቨሎፕ ማድረግ አለብን። ብዙ ሰው ዳያግኖስ ስናደረግ ሰርቪሱንም ለማቀናጀት ብዙ አጋጣሚ ይኖረናል እና ጤና ባለሙያዎች፣ የጤና ተቋማት፣ የሚዲያ ባለሙያዎች እነዚህ ሁሉ ህብረተሰቡን ይህን እውቀት እንዲይዝ እያደረጉት ሲሄዱ፣ በዚያ በዚህ በሽታ ላይ ያለው ኢንቨስትመንትም እየተሻሻለ ይሄዳል። እንደዚህ ስፔች ቴራፒ ክሊኒኮች ይከፈታሉ። ሶሻል እና ብሄቪራል ቴራፒ ክሊኒኮች ሰርቪሶች ይጀመራሉ። እና እንደዚህ አይነት ነገሮች እየተስፋፉ ይሄዳሉ እና ግን መጀመር ያለበት የጤና ስርዓቱን ከሚቆጣጠረው ተቋም መሆን አለበት ባይ ነኝ። እንግዲህ ሌሎች ደግሞ የተለያየ ሀሳብ ይኖራቸዋል። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በጎርጎሮሲያኑ ሚያዝያ ሁለት ሁለት ሺ ሀያ አራት በየአመቱ የዓለም ኦቲዝምን የመረዳትና የመቀበል ቀን እንዲሆን ማጽደቃቸውን ዋይት ሀውስ አስታውቋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ ኤደን ገረመው በትምህርት ቤት እኩያዎቻቸው አካላዊና መንፈሳዊ ጥቃት የሚደርስባቸውን ታዳጊዎች በራስ መተማመን ለመጨመር ስለተዘረጋው ልዩ ተግባር ትነግረናለች። ዌስሊ አልፎንሶ ቦስች በማህበረሰብ አዳራሾችና በተለያዩ ትምህርት ቤቶች ውስጥ በሳምንት አምስት መቶ ለሚደርሱ ህጻናት የዳንስ ስልጠና ይሰጣል። የዌስሊ ትምህርት ቤት ሪቬል ዳንስ አካዳሚ ይሰኛል። ዌስሊ እሱም ራሱ አዳጊ በነበረበት ወቅት የማበጥ ወይም ቡሌ የተሰኘ የማንጓጠጥና ይባስ ብሎም የአካል ጥቃት ሰለባ በመሆኑ አንደኛው የዳንስ ክፍለ ጊዜ ስያሜው ከማበጥ ነጻ ይሰኛል። ይመታኝ ነበር ከኋላዬ የሄደ ያለምንም ምክንያት ጭንቅላቴን እየመታኝ ይስቅ ነበር እና ሌሎቹም ሰዎች ቀልድ ነው ብለው ይስቁ ነበር። ዌስሊ ላይ ይህን መሰል ጫና ያደርስበት የነበረው የደቡብ አፍሪካ የቡድን ጸብ ውስጥ የሚካፈል ግለሰብ ነበር። ዌስሊ አሁን የዳንስ ክፍለ ጊዜውን የሚሰጠው የቡድን ጸቦች ባሉባቸው ቦንቲ ሂል ዌል በተሰኘው አካባቢ በሚገኝ የማህበረሰብ ማዕከል ውስጥ ነው። ዌስሊ በድጋሚ ሰዎችን የሚያበረታቱ እንቅስቃሴዎች ነው የምናደርገው። እኔ ጠንካራ ነኝ የሚሉ እንደሚመስለኝ። ልጆች አንድ ላይ ሆነው ሲደሰቱ ማየት የሚያዝናና ነገር ነው። የትምህርት ቤት አላማም ያ ይመስለኛል። ዌስሊ አንዳንዶቹን ተማሪዎቹን ይዞ በኬፕ ታውን የሚገኝ አመታዊ ትዕይንተ ህዝብ ላይ የዳንስ ተሳታፊ ይሆናል። ይሄ ትዕይንት በሪዮደጀነሮ ካለው ትዕይንተ ህዝብ ጋር ተመሳሳይ ነው። አብዛኛውን ጊዜም ከዝቅተኛ የኑሮ ደረጃ የመጡ ማህበረሰቦች ብቃትና ክህሎትም ይታይበታል። የ15 ዓመቷ ዚያሞራ ቦትና ይመይ ከተማሪዎቹ መካከል አንዷ ናት ዳንስ በህይወቴና በእድገቴ ላይ ትልቅ ተጽዕኖ አሳድሯል። ከቤት ውስጥም ከቤት ውጭም ብዙ ነገሮች አሳልፍ ያለሁ በአካባቢያችን የወጣት ልጃገረዶች እርግዝናን እንዲሁም ታዳጊ ወንዶች በመሳሪያ ተመተው ጉዳት ሲደርስባቸው አይተናል። የመንግስታቱ ድርጅት ቡሊ በሚሰኘው የማበጠ ችግር ዙሪያ ግንዛቤ ለማስጨበጥ መርሃ ግብር ቀርጾ ይንቀሳቀሳል። አንድራኔ ሰርካን በመንግስታቱ ድርጅት የህፃናት ፈንድ ውስጥ የህፃናት ደህንነት ባለሙያ ናቸው። ማበጥ በልጆች ማንነት ላይ ገና በለጋ ዕድሜ በኋላም ደግሞ በቀሪ ህይወታቸው ላይ ከባድና የሚቆይ ችግር ያስከትላል። ነገር ግን ጉዳቱ እምብዛም ዘላቂ ነው ተብሎ አይታሰብም። የመጀመሪያው ነገር የስሜትና የአእምሮ ጉዳት መኖሩ ነው። በትምህርት ቤት የሚንጓጠጡ ልጆች እጅግ ዝቅተኛ የሆነ በራስ መተማመን ያላቸው። እንድራኒ የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ በዚሁ ዙሪያ የሚሰሩ ተቋማትንም ይደግፋል ይላሉ አንደኛው የመንግስታቱ ድርጅት የህፃናት ፈንድ ያዘጋጀው የወላጆች ሰነድ ነው እዛ ላይ ቡሊ የምንለው የማበጥ ልጆችን የማንቋጠጥና አካላዊ ጥቃት የማድረስ ተግባር ምን እንደሆነና እንዴት ማስቆም እንደሚቻል ሰፍሯል ይህ ህፃናቱ ራሳቸውን እንዴት ከዚህ መሰል ድርጊት ሊያመልጡ እንደሚችሉም አስፍሯል ዌስሊ የዳንስ ትምህርት ቤቱን በማሳደግ እጅግ ብዙ አዳጊ ወጣቶች ችግራቸውን በይፋ ደፍረው እንዲያወሩ የማድረግ ደስታን የመፍጠርና ደህንነቱ የተጠበቀ ስፍራ የማመቻቸት ሀሳብ አለው። ጆሽዋ ሊ ብራንት የዳንስ ተማሪ ናት። ዳንስ ከቻልክ የሚገርም ነገር ነው። ስሜትህን በሙሉ ልትወጣበት ትችላለህ። ነገር ግን በጸብ በጭቅጭቅ ወይም በሚጎዳ ነገር ሳይሆን በዳንስ እንቅስቃሴ ነው። ለኬቲ ሾርትስ ዘገባ ኤደን ገረመው፣ ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ነው እየተደመጠ የሚገኘው። እንግዲህ ወልድ ይህ የእሳተ ገሞራትን በአገልግሎት ስለሚሰጠው ቴክኖሎጂ ሊያስተዋውቀን ተዘጋጅተዋል። ወደ ዘገባው እንሻገር። በአላስካ ለረጅም ጊዜ አንቀላፍቶ የነበረ እሳተ ገሞራ ባለፈው ዓመት የመንቀሳቀስ ምልክት ሲያሳይ የመስኩ ባለሙያዎች አዲስ ቴክኖሎጂን በመጠቀም በርካታ መረጃዎችን በፍጥነት ለመተንተን ችለዋል። የአላስካ ዩኒቨርሲቲው ራኒ ግራንፐንቲን የቡድኑ አባል ናቸው። ምን እየሆነ እንዳለ ማንም አያውቅም ነበር። በሁለት ቀናት ውስጥ የስምንት ዓመታት መረጃን መተንተን ችለናል። ይህ ከዚህ ቀደም ሳምንታትን ወይም ወራትን ይወስድ ነበር። አብዛኞቹ የእሳተ ገሞራ ጥናቶች ሳተላይትን በመጠቀም በእሳተ ገሞራ አካባቢው የሚገኘውን መሬት እንቅስቃሴ ይከታተላሉ። ከዛም መረጃው ወደ ቋት ይገባና ከቋቱ እየተወሰደ ወይም ዳውንሎድ እየተደረገ ይተነተናል። መረጃው እጅግ ብዛት ስላለው ከቋቱ እየወሰዱ መተንተኑ ጊዜ ሊወስድ ይችላል። አዲሱ ዘዴ እሳተ ገሞራን የሚከታተሉ ባለሙያዎች መረጃውን ክላውድ ላይ በማደራጀትና በመተንተን ጊዜን መቆጠብና ፍንዳታው የሚከሰትበትን ጊዜ በፍጥነት ለመወሰን ይረዳል። ይህ ዘዴ በተለይም ለአላስካ ጠቃሚ እንደሆነ የከርሰ ምድር ባለሙያው ማክስ ኤንደርስ ይናገራሉ። በዚህ ቴክኖሎጂ መስክ በብዙ መልኩ እየመራን ነው። መከታተል ያለብን በርካታ የእሳተ ገሞራዎች አሉም። ሰዎች ከመላው ዓለም የእሳተ ገሞራ ጥናት ለማድረግ ወደ አላስካ ይመጣሉ። ምክንያቱም በመፈንዳት ላይ ያሉ በርካታ እሳተ ገሞራዎች አሉም። ክላውድን በመጠቀም የሚደረግ የእሳተ ገሞራ መረጃ ትንተና ሰዎችን ከአደጋ እንደሚጠብቅ ሌላው የከርሰ ምድር ባለሙያ ማይክል ፖላንድ ያክላሉ። ይህ ልክ እንደ ዓለም አቀፍ የመቆጣጠሪያ ጣቢያ ሊያገለግል ይችላል። የተተነተኑ መረጃዎችን በወቅቱ በማሰራጨት ሁሉም አካላት እኩል መረጃ እንዲያገኙ ያስችላል። ይህ አዲስ ዘዴ በአላስካ የእሳተ ገሞራ መከታተያ ጣቢያ ያሉ ባለሙያዎች የመፈንዳት ምልክት አሳይቶ የነበረው እና በማውንት ኤጅኩምብ የነበረ እሳተ ገሞራ ለጊዜው አሳሳቢ ስጋት እንዳልደቀነ ድምዳሜ ላይ እንዲደርሱ አስችሏል። ነገር ግን እንቅስቃሴውን ለመከታተልና ከምድር ስር ስላለው ሁኔታ መረጃ እንዲያቀብላቸው በተራራው ላይ መሳሪያ ተክለዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።